ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምጽ ሀብታሙ ዝዩም አብሬያችሁ አመሻለሁ። በቨርጂኒያ ግዛት የምትገኘው አሌክሳንድሪያ ከተማ ከገና በዓል ጋር የዛ የቆረቆሯትን ሕዝቦች የምታስብበት መልካም ምኞቶች የሚሰራጩበት ልዩ ክብረ በዓል አላት። የአሌክሳንድሪያ ስካቲሽ የጎዳና በዓል ተብሎ በሚጠራው ቀን በርካታ ቡድኖችና ሕዝቦች ባህልና ታሪካቸውን በሚያሳዩ አልባሳት ደምቀው ወደ አደባባይ ይወጣሉ። ባህሉ መከበር ከጀመረባቸው ሀምሳ ሁለት ዓመታት ወዲህ ለመጀመሪያ ጊዜ ዘንድሮ ላይ ትውልድ ኢትዮጵያውያንም የዚህ ባህል ተሳታፊ ሆኗል። ከተሳታፊና አስተባባሪዎች ጋር አጭር ቆይታ አድርገናል። በስካቲሽ ነጋዴዎች የተቆረቆረችው ዕድሜ ጠገቧ አሌክሳንድሪያ ከተማ ከአምሳ ዓመታት በላይ ያላጓደለችው ዓመታዊ በዓል አላት። በዓመቱ የመጨረሻ ወር የመጀመሪያ ቀናት ነዋሪዎቿ የመጡበትን ነገድና ተቋም በሚወክሉ አልባሳት ደምቀው የአሌክሳንድሪያ የስካቲሽ የገና ጎዳና ላይ ትርኢት አሌክሳንድሪያ ስካቲሽ ክሪስማስ ዎክ ፓሬድ ሲሉ የሚጠሩትን በዓል ለማክበር በከተማዋ ወራ ጎዳና ላይ ይገኛሉ። ከሙዚቃው ከውዝዋዜው ጋር ደምረው የጎዳናዋን ዳርና ዳር ይዘው ለሚጠብቋቸው አዋቂዎችና ወጣቶች የገና በዓል መልካም ምኞታቸውን ያደርሳሉ። ለሕፃናቱ ጣፋጭ ከረሜላዎችና ብስኩቶችን ይበትናሉ። ከግማሽ ክፍለ ዘመን በላይ የተሻገረው ይሄ ከተማዋ የድምቀት አፍታ ዘንድሮ ላይ ለየት ያሉ ተሳታፊዎችንም አካተዋል። በከተማው የሚኖሩ ትውልደ ኢትዮጵያውያን ወጣቶችን ለቀናት በባህል ውዝዋዜ ሥልጠና ውስጥ የቆዩት ሰመሪያ ካሳሁንን የመሰሉ ትውልድ ኢትዮጵያውያን ወጣቶች ይህንን ቀን ልላቅ ዓላማ ሊያውሉት ማልደው ተገኝተዋል። አሁን እኛ እዚህ የመጣንበት ምክንያት ፓሬድ ውስጥ እኛ ባህላችን ለማሳየት እና በቃ በባህላችን በአለባበሳችን እና በዳንሳችን ያስተዋወቀን ሀገራችን የምታሰለጥነን ፋንተሽ ነች እና። እኔ እዚህ ከመምጣቴ በፊት እኔ እውነት ለመናገር ምንም አልችልም ነበር ግን እዚህ ስመጣ በደንብ እሷ እያስረዳች ምናምን ያሳየችን አንዳንድ ጭፈራዎች እንደ ትግርኛ ምናምን፣ ስክስታ ምናምን ተሻሽያለሁ። ይህ ዝግጅት ከ140 ያላነሱ ቡድኖችና በሺዎች የሚቆጠሩ የከተማዋ ነዋሪዎች የተገኙበት አበይ ዝግጅት ነበረ። ሰመሪያ መሰሉ ዝግጅት ስለ ኢትዮጵያና ኢትዮጵያን ያለን መረጃ ክፍተት ለመሙላት ያለውን መልካም እድልም ታነሳለች። አሁን ኢትዮጵያ የተለየች ሀገር እንደሆነች እና እኛ በቃ ስለ ኢትዮጵያ በቃ ብዙ አይታወቅም ና ብዙ ሲወራ አልሰማም። ትምህርት ቤትም ምንም አንማርም ብዙ ጊዜ ና ስለ ሀገራችን ላስተዋውቅ ምናምን እንዲያውቁልን ነው በቃ የሀገራችን ፍቅር። በዘንድሮው የአሌክሳንድሪያ የስካቲሽ የገና ጎዳና ላይ ትርኢት ትውልድ ኢትዮጵያ ለመጀመሪያ ጊዜ ተሳታፊ እንዲሆኑ ያስተባበረው የኢትዮጵያ ማህበረሰብ የድጋፍና የጥብቅና ማዕከል የተባለው ተቋም ነው። ወይዘሮ ገነት ንጉሴ የተቋሙ ዋና ኃላፊ ናቸው። የእኛ ግሩፕ እዚህ ውስጥ የተሳተፈበት ምክንያት ያው ባህላችንን ለማሳወቅ እዚህ ውስጥ እዚህ አካባቢ እንግዲህ አሌግዛንድሪያ ብዙ ናቸው ኢትዮጵያኖች የሚኖሩትና የባህላችን ልብስን እንደገና ደግሞ የዘፈናችንን ሙዚቃችንን እዚህ ይሄ አመት በዓል ሲከበር ሁሉም አይነት የተለያየ ሰው መቶ ነው ካልቸሩን የሚያሳየው ፕሬዱ ላይ የሚያሳየውና ይሄንንም የእኛን ባህልና ትራዲሽን ለማሳየት ነው እዚህ የመጣ ነው። ዋና ኃላፊዋ ከባህል ትውቅ ተሻግረው መቀመጫውንም በአሌክሳንድሪያ ቨርጂኒያ ያደረገው ተቋም ለበርካታ ዓመታት ለትውልደ ኢትዮጵያውያን ሕይወት መቀናት የሚበጁ መረጃዎችና አገልግሎቶችን ሲሰጥ እንደቆየም ያስታውሳሉ። ለኢትዮጵያውኖች ብዙ ጊዜ በኢንፎርሜሽን እጣት እንዳለ እናውቃለን። አሁን ላይክ ለቤት ሲያስፈልጋቸው፣ ሎየር ያስፈልጋቸው፣ ትምህርት ቤት ችግር ሲኖር እና እንዲ እንዲ አይነት ቦታ ኢንሹራንስ ሲያስፈልግ የት ነው የምንልካቸው እና እኛ ጋር መጥተው ኢንፎርሜሽኑን ፕሮቫይድ በማድረግ ሰክሲድ እንዲያደርጉ ለማድረግ ለመደገፍ ነው ማለት ነው። ኢትዮጵያኖችን ይህንን ኦርጋናይዜሽን የክሬት ያደረገው በዚህ ባህል ላይ አንጋፋ የስካቲሽ ቡድኖች የተለያዩ ወታደራዊ ተቋማትን የወከሉ ታዳጊዎች አገልግሎት ሰጪዎችንና ሰብአዊ ተቋማትን የወከሉ እንዲሁም ሌሎች በርካታ ቡድኖች ተሳትፈዋል። በድምፃዊትና የውዝዋዜ ባለሙያ ፋንትሽ በቀለ እየተመሩ ለበዓሉ ድምቀት ከሆኑት ታዳጊዎች መካከል ከአንደኛዋ ጋር አጭር ቆይታ አድርጊያለሁ። የእኔ ስም እልልታ ዳዊት ነው። እኔ አርሊንግትን ነው ምኖር። ዛሬ እንደንስ ነው ማናን ለማመዳችሁ ምን አይነት ጭፈራዎችን ፈትሽ ነው ያስተማራችን እና የጎንደር ኤርትሪያ ትግርኛ ነው የምናደርግ። እንዲህ ያለው ዝግጅት ላይ መሳተፋችን ምን ጠቀሜታ አለው ብሎ ታስባለች? ሌላ ሰዎች እንደ ሀገራችን እንዲ ማሩ የአሌክሳንድሪያ የስካትሽ ገና የጎዳና ላይ ትርኢትን በበላይነት የሚያስተባብረው ቪዚት አሌክሳንድሪያ አሌክሳንድሪያን ጎብኙ የተሰኘው ለከተማዋ የቱሪዝም ዘርፍ የሚታትረው ተቋም ነው። ለተቋሙ የኪነ ጥበብ ባህልና የፈጠራ መርሃ ግብሮች አማካሪ ሁና የምታገለግለው ማርታ አሊ የከተማው ግዙፍ የበዓል ዋዜማ በዓል ተብሎ የሚጠራው ዝግጅት የአሌክሳንድሪያን ታሪክ ዞር ብሎ ለመቃኘትም የሚያስችል አፍታ መሆኑን ታስታውሳለች። ይህ ዝግጅት ስካቲሽ ክሪስመስ ፓሬድ ይባላል። እን አሌክዛንድሪያ ማለት ነው። አሌክዛንድሪያ ከተማ አሌክዛንድሪያ ራሷ ስትጀምር የስካቲሾች ነበረች ማለት ነው እና አክቹዋሊ አንድ ነገር የተማርኩት ከዚህ ፕሮግራም ምንድን ነው አሌክዛንድሪያ ሲቲ ራሱ ስሙ የአንድ ሰው አሌክዛንደር የሚባል ሰውዬ በሆን ያደረገው ነበር አሌክዛንድሪያን ማለት ነው። እና ግን እሱ ለሲቲው አስረከበ ለፖፑሌሽኑ ስለዚህ እንደዛ በዛ ነው አሌክዛንድራ የተመሰረተችው። ስለዚህ ኤቭሪ ይር ደግሞ እነሱ የራሳቸው በክሪስመስ ጊዜ ተሰብስበው የሚያደርጉት ፕሮግራም ነው ማለት ነው ይሄ። በበዓሉ የ ሀምሳ ሁለት ዓመታት ታሪክ ውስጥ ለመጀመሪያ ጊዜ የተሳተፉት ትውልድ ኢትዮጵያውያን በዝግጅቱ ላይ ይበልጥኑ ተሳትፏቸውን በማሳደግ በከተማ ውስጥ ያላቸውን ስፍራ ሊያጎሉ እንደሚገባም ትመክራለች። ብዙ ነው አንደኛ ከመጣን ቆይተናል ብዙ ከሲቲው ጋር ከሲቲው አድሚኒስትሬሽን ጋር ብዙ አይነት ፕሮግራሞች መስራት አለብን። አንድ አመጣጣችን እንደ ብዙነታችን፣ ከዛም በላይ ደግሞ ብዙ ታለንትም አለን፣ ካልቸርም አለን፣ ሂስትሪም አለን። እዚህ ያው ኢንተግሬት ማድረግ አለብህ ከሶሳይቲው ጋር ማለት ነው ያመጣነው ነው ነገር ከሚበልጥ ነው እንጂ የሚያንስ ነገር የለንም። ስለዚህ አንደኛ እውቅና ታገኝበት አለ ማለት አለ ሲቲ ውስጥ ነህ ፓርት ኦፍ ዘ ሲቲ ነው። ብዙ ነገር በታክስም በትምህርትም በካልቸርም በአርትም በሂስትሪም ብዙ ኮንትሪቢዩት የምታደርገዋለህ አዘ ኢንዲቪጁዋል ማለት ነው። አዘ ኮሚኒቲ ደግሞ እሱን ነገር ኢምፖርታንትነታችንን ሲቲ ውስጥ ድምጻችንን የምናሰማበት አንደኛው ፕላትፎርም አድርጌ ነው የምወስደው። የዛሬ 274 ዓመታት የተመሠረተችው የቨርጂኒያ ግዛቷ አሌክሳንድሪያ ከተማ ትውልድ ኢትዮጵያውያንን ጨምሮ የበርካታ አፍሪካውያን መኖሪያም ስፍራ ሆናለች። የከተማዋ አስተዳደር ቀደምት ትውፊቶች ከአዳዲሶቹ የከተማዋ ነዋሪዎች መልካም እሴቶች ጋር ተስማምተው እንዲራመዱ መሰል መርሃ ግብሮችን መዘርጋቱ በጎ ጅምር መሆኑን ተሳታፊዎች አክለው ነግረውናል። La Merika'dan biz, Abdullah Washington D.C. ጋቢና ቪኦኤ ይቀጥላል። ከአሜሪካ አሜሪካ ድምጽ። በዩናይትድ ስቴትስ ሜሪላንድ ግዛት ባልቲሞር ከተማ የሚገኘው አንጋፋው የዋልተርስ አርት ሙዚየም ከ30 ዓመታት በኋላ ለሁለተኛ ጊዜ ከመላ ዩናይትድ ስቴትስ ግዙፍ የተባለውን የኢትዮጵያ ጥንታዊ ዓለማዊና መንፈሳዊ ቅርሶች ስብስብ ለሶስት ወራት ያክል እይታ ይፋ አድርገዋል። ይህን የተመለከተውን ዘገባ ደግሞ ኤድን ገረሞ ታሰማናለች። የዕድሜ ዘመናቸው እስከ 1750 ዓመት ድረስ ወደ ኋላ የሚቆጠርላቸው ጥንታዊያት መንፈሳዊያት መጽሐፍት ቁርአን የአይሁድ እምነት መገልገያዎች የደቡቡና የምስራቁ የሀገሪቱ ባህላዊ መገልገያዎች የአክሱም ዘመነ መንግስት የኢዛና ሳንቲሞች እስከ ቀዳማዊ ኃይለ ሥላሴ ካባ ድረስ የተካተቱበት አያሌ መንፈሳውያንና አለማውያን ቅርሶችን ያሰባሰበ አውደ ርዕይ ህዳር 23 ቀን 2016 ዓ ም በሜሪላንድ ግዛት ቦልቲሞር ከተማ በሚገኘው የዋልተርስ አርት ሚውዚየም ተከፍቷል። የሁነቱ አዘጋጅና የበላይ ጠባቂ ክሪስቲን ሻካ ኢትዮጵያ አት ክሮስ ሮድ በቀጥታ ጉሙ ኢትዮጵያ በመስቀለኛ መንገድ ስትል የሰየመችው ይኸው አውደ ርእይ የዛሬ 30 ዓመት እርሷና ወዳጆቿ ያዘጋጁት የአፍሪካን ዛየን አውደ ርእይ ተከታይ እንደሆነ ትናገራለች። የአፍሪካ ዛየን ኤግዚቢሽን በጎሪጎሪሳውያኑ 1993 ዓ ም በዚህ ሙዚየም ነበር የተደረገው። ዓላማው በዋናነት በዚህ በዋሽንግተን ዲሲና አካባቢው የሚኖሩ ኢትዮጵያውያንን ማካተት ነበር። ኤግዚቢሽን የማዘጋጀት ተሞክሮ ካለው ኢንተር ካልቸራል ቡድን ጋር በመሆን ነው የተዘጋጀው። በዚህ በዋልተርስ አርት ሙዚየም ከታየ በኋላም በሌሎች ሰባት የዩናይትድ ስቴትስ ግዛቶችም የታየ የመጀመሪያው ኤግዚቢሽን ነበር። በእርግጥ ያኔ ስብስቦቹ የኛ ብቻ አልነበሩም። በዛ ወቅት ዋልተርስ ሙዚየም የኢትዮጵያ የሆነ አንድ ቅርስ ብቻ ነበር የነበረው። ነገር ግን ከዛን ጊዜ አንስቶ ባደረግነው ማሰባሰብ የዋልተርስ አርት ሚዚየም ከሁለት መቶ በላይ የሚሆኑ ቅርሶችን ሰዎች በሚሰጡን ስጦታዎችና በግዢ ማሰባሰብ ችለናል። ያኔው ኤግዚቢሽን ኢትዮጵያን እንደተከለለች ቦታ ነበር የወሰዷት። የራሷ ባህል ቢኖራትም በዙሪያዋ ካለው ዓለም ጋር የማትቀራረብ ተደርጋ ታይታ ነበር። ስለዚህ ከሰላሳ ዓመት በኋላ ይህንን ነገር መለስ ብሎ በማሰብ ስብስባችንን ማየት ኢትዮጵያ በዓለም አቀፍ ደረጃ ምን አይነት ፋይዳ አላት ለማለት እንዲሁም በቀይ ባህር፣ በአባይ፣ በሜዲትራኒያን ባህርና በህንድ ውቅያኖስ የነበራት ሰፊ ግንኙነትን ለመዳሰስ ነው። ስለዚህ ይሄ ኢትዮጵያን የተከለለች ሀገር ከመሆን ይልቅ ድንበሯን አልፎ ያላትን ተጽዕኖ የምናይበት መንገድ ነው። ተለይታ የቀረች ሀገር እንዳልሆነች ማሳያም ጭምር ነው። አውደሪዩ ካካበታቸው መልከብዙ ቅርሶች ጎን ለጎን እንደ እስክንድር ቦጎስያን፣ ኤልያስ ስሜ ወሰን ወርቅ ኪርሶፍ ቲዮሸቱ ና ጸደይ መኮንን የመሰሉ የዘመናዊት ኢትዮጵያ ና የአሁነኛ ጥበብ አንጋፋ ባለሙያዎችን ስራዎችም አካቶ ይዟል። በዋሽንግተን ዲሲ ተወልዳ ያደገችው ዓለም አቀፍ የጥበብ ባለሙያ ና ተመራማሪ ጸደይ መኮንን የአውደሪዩ አጋር አዘጋጅ ስትሆን በተጨማሪም ሰናይትና ናሆም የተሰኘውን በመስታወት የተገጠ ኢንስቶልመንት አርት የቅርጽ ስራዋን አቅርባለች። በዋልተርስ አርት ሙዚየም የመካከለኛው ዘመን ኪነ ጥበብ ውጤቶች በተካተቱበት ስፍራ ክርስቲን የኔን ስራዎች ማካተቷ የኔን ስራ ካለፈው ጋር የሚያቆራኝ ቢሆንም እኔ ደግሞ ስራ ያለፈውን የሚያሳይ አሁነኛ ስራ እንደሆነ ነው የሚሰማኝ። ለዚህ ደግሞ በጣም አመስጋኝ ነኝ። ሰዎች የመጣሁበትን ባህልና ጥናቶች ብቻ ሳይሆን የምሰራቸውን ስራዎችም እንዲያዩ ማድረግ በጣም የሚያስደስት ነገር ነው። ከዚህ በተጨማሪ ይሄንን ስብስብ በተጋባዥ እንግድነት እንድሰራው መጠየቄ የሚያስደስት ሲሆን ለእኔ ይህ በስራ ዘመኔ ውስጥ ደማቁ ነው። አሁን ባለውበት ቦታ ላለፉት ብዙ አስርት ዓመታት የኢትዮጵያ ኪነ ጥበብ ውስጥ ሲሰሩ ከነበሩ ባለሙያዎች ጋር መወያየቱ፣ እንደ ኤልያስ ስሜ ካሉ ሰዎች ጋር ስራ የመታየቱ ክብር ነው። ክርስቲን ሻካ የመካከለኛው ዘመን የአውሮፓ መንፈሳዊ የሥነ ጥበብ ስራዎች ተመራማሪ ናት። የከፍተኛ ትምህርቷን በምትማርበት ወቅት የዩኒቨርሲቲ መምህሯ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ የስዕል ስራዎችን ካሳዩት በኋላ ወደ ትውፊታዊ ጥበቡ መሳቧን ትናገራለች። ኢትዮጵያ አተ ክሮስ ሮድ ወይም ኢትዮጵያ በመስቀለኛ መንገድ ላይ የሚለው የሁነቱ ርዕስም ይህንኑ ዘመን ለማዘከር ያለመ ነው። ኢትዮጵያ በመስቀለኛ መንገድ ላይ የሚለውን ርዕስ ከአራት አሊያም ከአምስት ዓመት በፊት ነው ያወጣሁት። ያኔ እያሰብኩ የነበረው ኢትዮጵያ በአፍሪካ ቀንድ ስላላት ሚና ነበር። አፍሪካንና እስያን የማገናኛና ማቋረጫ ስፍራ፣ እጅግ ብዙ ባህሎች ያሉባት ብዙ ሰዎችና ሀሳቦች የሚተላለፉባትና ኢትዮጵያ ማዕከላዊ የሆነች የሚለው ነበር ርዕሱ። በአሁኑ ሰዓት ካለው የሀገሪቱ የፖለቲካ ሁኔታ አንጻር በብዙ መልኩ ሊተረጎም ይችላል። ይሄ ታዲያ ኢትዮጵያዊ ከሆኑ የማህበረሰብ አማካሪዎቹ ጋር የተነጋገርኩበት ጉዳይ ነው። ይሄ ርዕስ አሁን በሀገሪቱ ካለው ሁኔታ አንጻር ምን ይመስላችኋል ብዬ ጠይቄ ያለው በርዕሱ ተማምነዋል። አንዷ አማካሪ እንዲሁም መስቀለኛ የሚለው ቃል በውስጡ መስቀል የሚለው ቃል አለው። መስቀሎች ደግሞ የዚህ ኤግዚቢሽን ዋነኛ አካል ናቸው። ስለዚህ ያንንም ይወክላል ብላኛለች። ስለዚህ ርዕሱ ብዙ ትርጓሜ ቢኖረውም የእኔ ትርጉም ግን ኢትዮጵያ ማዕከላዊ መሆኗ ነው። አቶ አህመድ ዘካሪያ ከአርባ ዓመታት በላይ በባህልና ቅርስ ላይ የሰሩ ባለሙያ ናቸው። በአሁኑ ወቅት ደግሞ የሀገር እርቅ ሽማግሌ ናቸው። አቶ አህመድ ከ30 ዓመት በፊት የተዘጋጀውን አፍሪካን ዛያን ኤግዚቢሽን በኒውዮርክ እንዲታይ ያስቻሉ ሲሆኑ ስለ ሁለቱ ታላላቅ አውደ ርዕዮች ግንኙነት እንዲህ አብራራሉ። ቤዚክ ኤግዚቢሽኑ አይከንስ ላይ እና የተወሰነ መስቀሎች ነበሩ። የተወሰነ ገንዘብ ነበር። ማንስክሪፕት ላይ ነበር። እነዚህን ነው ያካተተው። ቦልቲሞር እድለኛ ሆኖ ይህንን ኤግዚቢሽን መነሻ አድርጎ ጀምሮ ነበረ። የዋልተርስ ዋልተርስ ሚዚየም ይህንን ኃላፊነቱን ተሸክሞ በደህና ተሰርቶ ነበር፣ ግን የፖለቲካ ችግር ስለነበረበት እንደታሰበው ማደግ አልቻለም እና በአጠቃላይ ያለን ችግር ሁሌም የፖለቲካ ጋር እናያይዘዋለን ኤግዚቢሽኖቻችንን ከዚህ ወደ ኒውዮርክ የነበርኩ የሰርኩት ኒውዮርክ ሾምበርግ ታየ። ሌላም አካባቢ በየቦታው ታይቶ ነበር ወደ ሰባ ስምንት ቬኒ ላይ ታይቶ ነበረ እና ብዙ ሪስፖንስ አግኝተዋል። ብዙ ብዙ ሰዎችም እሱን በማየት ጥናታቸውን ወደ ኢትዮጵያ አድርገዋል ማለት ነው። አፍሪካን ዛይን እርግጠኛ ነኝ አሁን ዛሬም ለዚህ ኤግዚቢሽን የምታዘጋጀው ክርስቲን የተማረገችው አንዱ በአፍሪካን ዛይን ነው እና እዚህ ቤት ከአፍሪካን ዛይን ኤግዚቢሽን በኋላ የሁለት ግለሰቦችን ስራዎች ሰብስቦ ነበር። ብዙ አይከንስ ኢትዮጵያ ውስጥ ብዙ ቆይቶ ነበር እና እሱን ሰብስበው በኋላም አለፍ ብሎ እንደገና አንድ የኢትዮጵያ ኤግዚቢሽን ሰርተዋል። ይሄ ሶስተኛቸው ነው ማለት ነው። ዓለም አቀፍ አውደሬዎች በተለያዩ ጊዜያት ሲዘጋጁ የፖለቲካና የፍላጎት ልዩነቶች እንደሚስተዋሉ አቶ አህመድ ጠቁመው የሀገር ቅርሶች እና የስነ ጥበብ ውጤቶችን ከፖለቲካ ውጪ በሆነ ዓይን በማየት መማማር፣ እንዲሁም ሀገርን ማስተዋወቅ እንደሚገባም ይመክራሉ። ዘላየ አክቲቪቲ ምናካሄድ ፖለቲካውን ትተን ይህንን ብቻ ብንጠቀም ሀገራችንን ማሳወቅ እንችላለን። የራሳችንን ስሜት የበለጠ ማርካት እንችል ነበር። በሜሪላንድ ግዛት ቦልቲሞር ከተማ የሚገኘው ዋልተርስ አርት ሚዚየም የተሰናዳው ይኸው አውደ ርዕይ ለቀጣይ ሶስት ወራት ለጎብኚዎች ክፍት ሆኖ ይቆያል። በመቀጠልም ወደ ማሳቹሴት እና ኦሃዮ ግዛቶች እንደ ቅደም ተከተላቸው እየተዛወረ ለቀጣይ አንድ ዓመት ጊዜ እንደሚታይ አዘጋጆቹ አስታውቋል። ዋልተርስ አርት ሚዚየም በመላው ዩናይትድ ስቴትስ ውስጥ ካሉ ተቋማት መካከል ከፍተኛ ቁጥር ያላቸው የኢትዮጵያ ቅርሶችን ስብስብ ማካበት የቻለ አንጋፋ ተቋም ነው። በአሁኑ ሰዓትም ተመሳሳይ የኢትዮጵያ ቅርሶች አውደ ርዕይ በኒውዮርክ ከተማ ሜትሮፖሊታን ኤግዚቢሽን እየተካሄደ ይገኛል። ከአሜሪካ ድምፅ ቦልቲሞር ሜሪላንድ፣ ኤደን ገረመው Too hot, too hot, too its all the for catchin the rap for fall the rap to just for catchin tell uh me -huh. ሰሜናዊና ቪኦኤ ነው እየተከታተላቸው የምትገኙት ከአሜሪካ ድምፅ። በቀጣዩ ዝግጅታችን ደግሞ በልጅነት እድሜው ወደ ሙዚቃ ዓለም የገባው ወጣት አቀናባሪ ኪሮቤል ተስፋዬን የሙዚቃ ሕይወት እንቃኛለን። ኬኔዲ አባቴ ያስደምጠናል። የሙዚቃ ፍቅር ያደረበት ገና በልጅነት እድሜው ነው። አቀናባሪ ኪሩቤል ተስፋዬ ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ ዓመታት በሰሩት ሙዚቀኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጸው ወጣቱ አቀናባሪ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል። ወደ ሙዚቃው ቀደም ብሎ ነው የጀመርኩት ሃይስኩል ሆኜ ወደ አስረኛ ክፍል ተማሪ ሆኜ ነው የጀመርኩት። ያው አባቴ ሙዚቀኛ ነበረ። ያው ግን ብዙ ፈቃደኛ አልነበረ ሙዚቃ ውስጥ እንድገባ በትግል ነው ያው። የሙዚቃ ህይወት እነሱ በነበሩበት ሰዓት የነበረው የሙዚቃ ህይወት ከባድ ነው የነበረው ምክንያቱም የማህበረሰቡ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው። አባቴ ወዶት ደስ ብሎት ነው ሙያውን ሲሰራ የቆየው። ነገር ግን ለእኛ ደግሞ የተሻለ ለልጆቹ የተሻለ ህይወት ብሎ የሚያስበውን መንገድ እንድንሄድ ያው እንደ ማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ፣ ይሄ ይሄ ነበረ። ግን ያው ከውስጥ ስለነበረ በጣም ሲያየኝ በቀላሉ ምለቅ እንዳልሆነ እንደዛ ሲሆን በቃ አትሊስት ተምረህ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ ስድስት ወር ኮርስ እንደወስድ አደረገ። ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚሄደው በወቅቱ። በቃ ልክ ሲፈቀድልኝ እና ያው ግን ጥሩ ሆነልኝ ያመለጠኝን ተከልክዬ የቆየሁትን እንትን ለማከከስ ቻልኩኛ። በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና በአስራዎቹ መጨረሻ እድሜው የአብሮ አደጉን የአርቲስት ሄኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ይገልጻል። ወደዚህ ወደ ቅንብሩ ደግሞ ሳላስበው ነው የገባሁት። በሄኖክ ስራ ነው የገባ ነው። ይሄንንም ራሱ እንደዚህ ሳምፕል እንደቀልድ ነው ሳምፕሎች ሰርተን። ሌላ አቀናባሪ ጋር እንዲወስዳቸው ለማዘጋጀት ያክል ነው አሬንጅመንቶቹ የተጀመሩት። ና በአጋጣሚ አንድ ያምርባታል የሚለውን ዘፈን ክብረት ዘኪው ሰማው ና ዴኮ በቃ ያለቀ አሬንጅመንት ነው። አዎ ሚክስ ና ማስተር ከተደረገ ይሄ በደምብ ሳውንድ ካገኘ፣ በቃ በእንደዚህ መንገድ አልበም መስራት ትችላላችሁ ተባለ። ስለዚህ ሳይታሰብ ነው የተጀመረው። ከዚያ አይክን ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምፅ ያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁም ማለት ነው። ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አገኝቶ በነበረው ጃኖ ባንድ ውስጥም ለአመታት የሰራ ሲሆን ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል። የጃኖ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው። ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃ አይነት የማኔጅመንት ቲሙ ለባንዱ የነበረው በጀት የሚያደርጉ ትልልቅ ሰዎች ነበሩበት እና እንትን ጠንካራ ማኔጀርም ነበረው። በአጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። አላማውም ትልቅ ነው የነበረው። በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበረ ለተለያየ ኦዲንስ ከዚህ ከተለመደው ከሀገራችን ኦዲየንስ ወጣም ያለም ኦዲየንስ ጋር ፐርፎርም ማድረግ ችለናል። ብዙ ነገር ልምድ ወስጄበታለሁ የኑሮም የሙያም የሁሉ ነው። የጃኖ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በዓለም አቀፍ መድረክ ላይም ተጫውቷል። ከነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል። ከዛ በኋላ የሙዚቃ ህይወቴ እንግዲህ ሌላ ባንድ አቋቋምን ቶራ የሚባል ግሩፕ። በዛ ባንድ የተለያዩ ስራዎችን ቲቪዎች ላይ ምናምን ቀዳን፣ ከተለያዩ አርቲስቶች ጋር ተዛ ደግሞ በጣም መመኘው የነበረው ጃኖም ሆኜ ዶ ቢሆንልኝ ብዬ የማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው የዚህ የኖቤል የኖርዌይስ ፕሮግራም ሀፕን አደረገ። እሱ በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ። በሚገርም ሁኔታ እሱ ድል ተገኘ። ያንም ማቅረብ ቻለን እና በጣም ጥሩ አጋጣሚና ብዙ ነገር የተማርኩበት እንደሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያየ ዓለም ሄጄ ከተለያዩ አርቲስቶች ጋር የመስራት እድል አገኘሁኝ። እነዛ ነገሮች እስካሁንም ያደረኩኝ ነው። በአሁኑ ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ ለሙዚቀኛ ሙዚቃ የነፍስ ነገር ነው። ስሜት ብቻ ሳይሆን ማለት ነው እና ሌላ ፍሪደም ነው ያለው። ያው ሙዚቃ ላይ ስቀመጥ ሁሉን ነገር ነው መርሳው። ሁሉን ተናድጄም ከሆነ እረሳዋለሁ። የሆነ ነገር አስጨንቆም ከሆነ ትረሳዋለህ። ደስ ብሎህም ራሱ ልትረሳው ትችላለህ። ምክንያቱም ያ ራሱን የቻለ በቃ መስጦ ይዞ የመሄድ ነገር ስላለ ማለት ነው። እና እድለኛንን ብዬ አስባለሁ። እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛ ውስጥ እየኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከመጨረሻው ከሄድኩኝ በጣም ደስ ይለኛል። የምመኘው ነገር አንዱ እሱ ነው። በሙዚቃ ህይወቱ ከኪቦርድ ውጪ ሌሎች ተያያዥ የሙዚቃ ሙያዎችን የሚያዳበረበትን መንገድ በማንሳት ተሞክሮውንም አጋርቶናል። በእኔ ሙያ ውስጥ አሁን ኪቦርዲስት ነው የነበርኩት፣ መጀመሪያም ስጀምር። ከዛ ለቅንብሩ መጣ ወደ ቅንብር ገባሁኝ። ከዛ ደግሞ ጃኖም እየሰራሁኝ ያው ሌላ ባንድ መጫወት ምናምን ስለማንችል በገንዘብ ራሴን እንትን ለማድረግ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌሉ መድረክ ላይ የሚያስወጣ ነገር ስላልሆነ አሁን እሱንም ተምሬ በራሴ በቃ ተጣጥሬ የተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበረ። እዛ ደግሞ ቤት ጊታር እንደገና ጠናሆኝ መድረክ ላይ ወጥቶ ለመጫወት ሳይሆን እዚህ ስቱዲዮ ውስጥ እና ሙያ ውስጥ ሆኖ የተለያዩ ነገሮች መድፈር ቻልኩኝ ማለት ነው። ያ ከየት ነው የመጣው? በቃ ልሞክር ከሚል ነገር ነው። እና ሁሌ አንድ ነገር ብቻ በአንድ መንገድ ብዙ ጊዜ ህይወትን ላታሸንፈው ትችላለህ። እና አሁንም ራሱ ከሙዚቃም ውጭ ሌላም ነገሮች መሞከር ብችል ደስ ይለኛል። እና ሌላው ሙያ ላይም ያለውን ሰው እንደዚሁ ቢያደርግ እመክራለሁ፣ ህይወትን ለማሸነፍ የተሻለ ነገር ለማምጣት። ህልሜ በሙዚቃው አለም የተሳካለት የሚባል ሰው የደረሰበት መድረስ ብቻ አይደለም የሚለው ኪሩቤል በኢትዮጵያ ያልተሞከሩ ዘርፎችን በመድፈር በአገሪቱ የሙዚቃ ኢንዱስትሪ ላይ አንዳች አዲስ አሻራ የማሳረፍ እቅድም አለው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግደው ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው በለን። መልካም ምሽት ላ